ለበርካታ ዓመታት ከባለቤትነትና ተጠያቂነት ጋር በተያያዘ በተደጋጋሚ ጥያቄዎች ሲነሳባቸው የቆዩት የትግራይ መልሰው ማቋቋም ድርጅት በትግርኛ ምፃሩ ትዕምት ኩባንያዎች ከቅርብ ጊዜ ወዲህ የህዝብን ጥያቄ ይመልሳሉ የተባሉ የተለያዩ የማሻሻያ እርምጃዎች እየተደረገላቸው መሆኑን የትግራይ ክልል መንግስት ይገልጻል። የኢንዶመን ድርጅቱ ትዕምት ከተወሰኑ ወራት በፊት ተጠሪነቱ ወደ ትግራይ ክልል ምክር ቤት እንዲዛወር መወሰኑ ተገልጾ ነበር። ባሳለፍነው ሳምንትም የትግራይ ክልል ምክር ቤት በትዕምት አስተዳደር ዙሪያ ረቂቅ አዋጅ አጽድቋል። ከዚህ በተጨማሪ ትግራይ መልሶ ማቋቋም ድርጅት ትእምት የተወሰነ ድርሻ ለግል ባለሀብቶች ይሸጣል ተብሎ ሲገለጽ ከቆየ በኋላ ትላንት የትግራይ ክልል ኮሚኒኬሽን ቢሮ ባወጣው መረጃ ሶስት የትእምት ኩባንያዎች የአክሲዮን ሽያጭ ማቅረባቸው ተጠቅሷል። መሰቦ ሲሚንቶ ፋብሪካ፣ ሱር ኮንስትራክሽን እንዲሁም ግዙፉ የትራንስፖርት አገልግሎት ሰጪ ተቋም ትራንስ ኢትዮጵያ ሼር ሊሸጡ የተዘጋጁ ናቸው። የትግራይ ክልል ኮሚኒኬሽን ቢሮ የክልሉን ምክትል ርዕሰ መስተዳድር እና የንግድ ኢንዱስትሪና ከተማ ልማት ቢሮ ኃላፊ ዶክተር አብርሃም ተከስተ ጠቅሶ ባወጣው መረጃ በውጭ ሀገራት ያሉ የትግራይ ተወላጆች ከሶስት ኩባንያዎች ድርሻ እንዲገዙ ጥሪ ቀርቦላቸዋል። ይህ ሂደት በተለያዩ የማህበረሰብ ክፍሎች ዘንድ ድጋፍና ተቃውሞ እያስተናገደ ይገኛል። ሀሳባቸው ያጋሩን የመቀሌ ዩኒቨርሲቲው የኢኮኖሚ ምሁሩ ዶክተር ምዑዝ ሀዱሽ ትምህርት ተጠሪነቱ ለትግራይ ክልል ምክር ቤት እንዲሆን መደረጉ ከባለቤትነት ጋር ተያይዞ ይነሳ የነበረው ጥያቄ የሚመልስ ነው ይሉታል። የፓርቲም አይባልም በግልጽ የህዝብም አይባልም፣ የህዝብና የፓርቲም አይባልም። ትንሽ የተወሳሰበ የኦነርሽፕ የግልጽነት ጥያቄ ሲነሳበት የቆየ ጉዳይ ነውና ህዝቡም እምብዛም እንደሚፈልገው በጣም ተጠቃሚ ነኝ ብሎ ብሎም የሚያወራው አልነበረም። ይህ ማለት ምን ማለት ነው? ኦዲት ካልተደረገ ትራንስፓረንስ ከሌለው፣ ቼክና ባላንስ ከሌለው ያው ሙስና ማለበት ነው ለማለት ተፈልጎ ነው። እንግዲህ ስለዚህ አሁን ኦነርሽፕ ይሄ ወደ ህዝብ መቀየሩ የኦነርሽፕ ጉዳይ ጥያቄ ይፈታል። በሌላ በኩል በትግራይ ክልል በተቃውሞ የፖለቲካ ረድፍ የሚንቀሳቀሰው አካላት የእስካሁኑ ሂደት ግልጽነት የጎደለው ነው ሲሉ ይወቅሳሉ። የአረና ሉአላዊነት ና ዲሞክራሲ ቃል አቀባይ አቶ አንዶም ገብረስላሴ የገዢው ፓርቲ ባለስልጣናት ትዕመትን ለግል ጥቅማቸው እያዋሉ ነው በማለት ይከሳሉ። በትዕምት ጉዳይ ላይ ህወሀት ሁሌ ድብብቆሽ እንደሚጫወት እና ግልጽነት እንደሌለው ይታወቃል። ኦዲት ሲደረግ አይታይም። የህብረተሰቡ ጥያቄ የበረታ ሴት ወደ ትግራይ ክልል ፓርላማ ምክር ቤት ወደ መንግስት እንዲዘዋወር ተደርጎ ነበረ። በተወሰኑ ወራቶች ጊዜ ውስጥ ደግሞ ወደ ዲያስፖራ ሼር እየተባለ ነው እና ነገርየው አንድ ውስን የሆነ ሀሳብ ስራር ስራ ያልተበጀለት የህወሀት ባለስልጣናት እንደፈለጉት እያደረጉት መሆኑን ነው። የትምህርት ኩባንያዎች የተወሰነ ድርሻ ከመሸጥ ጋር ተያይዞ ሀሳባቸው የሰጡን ዶክተር ሙዑስ ሀዱሽ በበኩላቸው ውሳኔው የዘገየ ቢሆንም መልካም ነው ካሉ በኋላ በዚህ ሂደት በርካታ አዎንታዊ ትሩፋቶች ይገኛሉ ባይ ናቸው። ይሄ ሸርን የሚገዙት በተለይ በተለይ የውስጥ ዜጎች ከሆኑ ሁለት ሶስት ነገር ይዘው ይመጣሉ። አንድ የትሚት ካፒታል እንዳለው ሆኖ እንደገና ተጨማሪ ካፒታል ነው ይዘው እየመጣ ያለ ማለት ነው። ስለዚህ ባለን ሀብት ሲጨመርበት አቅሙም የተሻለ ይሆናል። አንድ ነገር ይሄ ነው። ሌላ ያልነበረ ቴክኖሎጂ፣ ያልነበረ ኤንትርፕሪነርሺፕ አቢሊቲ፣ ሊደርሺፕ ኳሊቲ ነው ይዘው የሚመጣ የሚመጣው ሰው ነው። እሱም ብቻም ሳይሆን ኢንፎርሜሽንም ይዞ ይመጣል። ካፒታልና ኖውሌጅም ይዘው ይመጣል። ይሄ ሲጨመርበት ወደነበረበት የተጨመርበት እንደገና ትልቅ የኢንቨስትመንት ኤክስፓንሽን ነው የሚፈጥረው። በሌላ በኩል የአረናው አቶ አንደውን ገብረ ሥላሴ የትምህርት ኩባንያዎች ድርሻ ከመሸጥ ጋር በተያያዘ ጥርጣሬ እንዳላቸው ይገልጻሉ። እንደሚታወቀው ገንዘቡ ተመልሶ ወደ ህወሀት ባለስልጣናት፣ ወደ ግል ንብረት እየሆነ መሆኑን የሚያሳየው ዲያስፖራዎች ህወሀት እንዴት እንደሚሰራ ይታወቃል። ማለት የህወሀት ባለስልጣናት ከቤተሰቦቻቸው ወይም ከሀብታሞች ከተለያዩ ሰዎች ነው ገንዘቡ የሚጠቀሙበት፣ እና አሁን እነዚህ ዲያስፖራ የሚባሉ ሰዎች የህወሀት ባለስልጣናት ሸሮች ይሆናል በእርግጠኝነት ማየትም ይቻለው ይህ ገንዘብ ወደ ህወሀት ባለስልጣናት ሙሉ በሙሉ እየገባ እንደሆነ ነው። ለዲ ደብልዩ ዘገባ ሚሊዮን ኃይለስላሴ፣ መቀለ።